አንዳንዶች ውይይት ይሉታል ሌሎች ድርድር ደግሞ ሌሎች ሁለቱንም አንዱም ተባለ ሁለቱም በርግጥ እንግዲህ አይደለም የኢትዮጵያ ገዢ ፓርቲ ኢህአዴግ ሀገሪቱ የመድብለ ፓርቲ ስርዓትን እንደምትከተል ካስታወቀበት ጊዜ ጀምሮ ፖለቲከኞቿ አምስትም አስርም ዓመት እያሰለሱ ሲነጋገሩ፣ ደግሞ በተቃራኒው ሲፋረሱ፣ እነሆ ዘንድሮም ሀያ ስድስተኛ ዓመታቸው ፖለቲከኞች ዘንድሮም እንደከዚህ ቀደሙ ድርድር፣ ውይይት ማለት የጀመሩት ሀገሪቱ በህዝባዊ ተቃውሞ ስትናወጥ ነው በዚህም ሰበብ አንዳንድ ታዛቢዎች ድርድሩን ገዥውን ፓርቲ ከጭንቀት ለመገላገል የተቀመረ ዘመነ ስልጣኑን ለማራዘም ያለመ በውጭ የሚኖሩ ተቃዋሚዎችን ያገለለ በማለት ይነቅፉታል በድርድሩ የሚሳተፈው የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ በምሕፀሩም ይህን አላጣውም። ይሁንና የፓርቲው ፕሬዝደንት ዶክተር ጫኔ ከበደ እንደሚሉት ድርድሩ ለተቃዋሚ ፓርቲዎች አስፈላጊ፣ ጠቃሚም ነው። የህዝቡን ጥያቄ በአግባቡ ለመመለስ በሚቻልበት መንገድ ላይ አይደለም የመንግስት ቁመና አሁን በአሁኑ ሰዓት። ስለዚህ የዓለም አቀፍ ሕብረተሰብ እንደሚታዘበው አጣብቂኝ ውስጥ ስለገባ መደራደር ፍላጎት የሚያሳይ ከሆነ በእኛ በኩል ድርድሩን የምንፈልገው ከምንም በላይ አገር ውስጥ የምንሳተፍ ሰላማዊ የተቃውሞ ጎራው ነው የሚሆነው። የአረና ትግራይ ሊቀመንበር አቶ አብርሃ ደስታ በበኩላቸው ድርድር ከመታገያ ስልቶቻችን አንዱ ነው ባይ ናቸው። አቶ አብርሃ እንደሚሉት በኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ መድረክ በአጭሩ የሚወከለው አረና በሌሎች መስኮች የሚያነሳቸውን ጥያቄዎች በድርድሩም ላይ ያነሳል። ድርድር አንድ የፖለቲካ ስልት ነው። በተለይ በሰላማዊ ትግል ድርድር አንድ የፖለቲካ ስራ ነው። ስለዚህ ስንታገልም ህዝብ ለማሳመን ጥረት በምናደርግበት ጊዜ የምናነሳቸው ነጥቦች አሉ። የፖለቲካ ምህዳሩ ጠበዋል፣ ዲሞክራሲ የለም፣ ህዝብ ታፍነዋል። ስለዚህ ከታፈነ ወደ አመፅ መቀየር አይቀርም። ስለዚህ የጸጥታ ኃይሎች ነፃ መሆን አለባቸው፣ የምርጫ ቦርድ ነፃ መሆን አለበት፣ ፍርድ ቤት ነፃ መሆን አለበት፣ የፖለቲካ እስረኞች ይፈቱ የሚለውን የሚሉ ነጥቦች እናነሳለን። አሁንም በድርድሩ ወቅትም የምናነሳቸው እነዚህ ነጥቦች ናቸው። ዶክተር ጫኔም ተመሳሳይ አቋም ነው ያላቸው። በአጀንዳ መልክ ይዘን የምንቀርባቸው የቅድመ ሁኔታ ጉዳዮች አድርገን ከድርድሩ መውጣት ሳይሆን የድርድሩ አካል አድርገን የታሰሩ ሰዎች መፈታት እንዳለባቸው፣ ጋዜጠኞቹ በታሰሩበት በጸረ ሽብር አዋጅ ምክንያት ወንጀል ሰርታችኋል ተብለው የተከሰሱ በርካታ ፖለቲከኞች ባሉባት አገር ውስጥ ይሄ ነገር መፍትሄ ማምጣት የሚቻለው በድርድር ነው ብለን ስለምናመን ብቻ በዚህ ጉዳይ ላይ ጠንክረን መከራከር ከቻልን እነኚህ የፖለቲካ እስረኞችና የፖለቲካ በፖለቲካ ምክንያት የሚሳደዱ ሰዎች መንግስት ቆም ብሎ እንዲያስብና ያንን ማቆምና ማቋረጥም እንዳለበት የሚያስችል ድርድር እናደርጋለን ብለን እናስባለን። ካሰቡት ለመድረስ የዶክተር ጫኔ ኢዴፓ ከሌሎች አምስት አገር አቀፍ ፓርቲዎች ጋር በመሆን የመደራደሪያ የጋራ ረቂቅ ሀሳብ አቅርቧል። ሌሎች ተቃዋሚ ፓርቲዎችም የየራሳቸውን ሀሳብ ማቅረባቸው ተዘግቧል። በገዢው ፓርቲ ኢህአዴግ በኩል ስለተደረገው ዝግጅት ለማወቅ የፓርቲውን ሹማምንት በስልክ ለማነጋገር በተደጋጋሚ ብንሞክርም፣ ያው እንደተለመደው ስልካቸውን አያነሱም። ለፓርቲው ቅርበት ያላቸው መገናኛ ዘዴዎች እንደዘገቡት ግን ኢህአዴግም በድርድሩ መካተት አለባቸው ያላቸውን ሀሳቦች አርቅቋል።